መጽሐፈ ኢዮብ ምዕራፍ አስራ ሰባት መንፈሴ ደከመ፣ ዘመኔ ያለቀ፣ መቃብርም ተዘጋጅቶልኛል። አላጋጮች በእኔ ዘንድ አሉ፣ ዓይኔም በማስቈጣታቸው አደረች። አሁንም አንተ መያዣ ሆነህ ተዋሰኝ፣ ከእኔ ጋር አጋና የሚመታ ማን ነው? ልባቸውም እንዳያስተውል ከልክልኸዋል፣ ስለዚህ ከፍ ከፍ አታደርጋቸውም። ለብዝበዛ ባልንጀሮቹን አሳልፎ የሚሰጥ ሰው የልጆቹ ዐይን ይጨልማል። ለሕዝብም ምሳሌ አደረገኝ። በፊቱ ላይ ጺቅ እንደሚሉበት ሰው ሆንሁ። ዐይኔም ከኀዘን የተነሣ ፈዘዘች፣ ብልቶቼም ሁሉ እንደ ጥላ ሆኑ። ቅኖች ሰዎች በዚህ ነገር ይደነቃሉ፣ ንጹሕም በዝንጉ ላይ ይበሳጫል። ጻድቅ ግን መንገዱን ያጠነክራል፣ እጆቹ ንጹሕ የሆነ ሰው ኃይልን እየጨመረ ይሄዳል ነገር ግን እናንተ ሁሉ ተመልሳችሁ ወደ እኔ ኑ፤ በእናንተም ዘንድ ብልሃተኛ አላገኘም። ዕድሜ ያለፈች አሳቤና የልቤ መሳሪያ ተቈረጠ። ሌሊቱን ወደ ቀን ይለውጣሉ፣ ብርሃኑም ወደ ጨለማ የቀረበ ይመስላቸዋል። ተስፋ ባደርግ ሲኦል ቤት ናት፣ ምንጣፌንም በጨለማ ዘርግቻለሁ። መበስበስን አንተ አባቴ ነህ፣ ትልንም አንቺ እናቴ እህቴም ነሽ ብያለሁ። እንግዲህ ተስፋዬ ወዴት ነው? ተስፋዬንስ የሚያይ ማን ነው አብረን በመሬት ውስጥ ስናርፍ ወደ ሲኦል ይወርዳል